የዩናይትድ ስቴትስ ጦር ሰራዊት ጂሃዲ ጆን እየተባለ በሚጠራው አደገኛ እንግሊዛዊ የእስላማዊ መንግስት ሚሊሻ ላይ ያነጣጠረ የአየር ድብደባ ማካሄዱን አስታውቋል። ጂሃዲ ጆን በበርካታ ቪዲዮዎች ላይ የምዕራባውያን ታጋቾችን አንገት ሲቀላ ታይቷል። ምዕራባውያን የስለላ ድርጅቶች ሙሐመድ ኤም ዋዚ መሆኑን የሚገልጹት ነውጠኛ በትላንት ማታው ራኪ ሲሪያ ውስጥ በተካሄደው የድሮን ጥቃት ስለመገደሉ ግን ባለሥልጣናት ወዲያውኑ የሰጡት ማረጋገጫ የለም። ማንነታቸው እንዳይገለጽ የጠየቁ ከፍተኛ የዩናይትድ ስቴትስ ባለሥልጣናት ለበርካታ መገናኛ ብዙሀን እንደ ተናገሩት ግን ኤምዋዚ የነበረበት ተሽከርካሪ በትክክል የተመታ በመሆኑ ሳይሞት አልቀረም ብለዋል። ዜናው ይኸው ነው።